ኤስቢኤስ ሬዲዮ። ዶክተር አበባ ፈቃደ፣ የአእምሮ እና የአንጎል እንዲሁም የሥነ ልቡና ባለሙያ፣ በቅድሚያ እንኳን በደህና ወደ አውስትራሊያ ሜልበርን መጡ እንላለን። እግዚአብሔር ስጥልኝ። እንኳን ደህና ቆያችሁን። ከዚህ ቀደም በዚሁ በኤስፔስ ሬዲዮ ላይ እንግዳ ሆነው መቅረቦ ይታወቃል። በሩቁ ማለት ነው። አሁን ደግሞ እዚሁ ሜልበርን መጥተዋል። ለምንድን ነው ወደ ሜልበርን የመጡት? ምንጣሎት ወደ ሜልበርን ከአሁን በፊትም ቤተሰቦች ስላሉኝ ቤተሰቦቼን ለመጎብኘት ነው የመጣሁት። አሁንም እንዲሁ ለጉል ጉዳይ ቤተሰብን ለማየት ነው የመጣሁት። ሆኖም ግን እግረ መንገዴን ማህበረሰቡን በተለያየ አጋጣሚ እንዳነጋግርና ይኸው አሁንም ደግሞ ከአንቺ ከእህቴ ጋር ለመነጋገር በቅቻለሁ። ዶክተር አበባ በሜልበርን ቆይታው ምንድን ነው? እዚህ ሊያደርጉ የፈለጉት አልፎ አልፎ በአገር ጉዳይ ስናገር የሚሰሙ ልዩ ጥቃት በተደረገበት በአማራው ማህበረሰብ ላይ በአማራው ሕዝብ ላይ የማደርጋቸውን ውይይቶች የማደርጋቸውን ንግግሮች የሰሙ እህቶችና ወንድሞች እግረ መንገድሽን እዝ ከተገኘሽ አሁን ምን አለበት አብረን ብንወያይ ማህበረሰቡን የሜልበርንን ኮሚኒቲ ጋር ብንወያይ ብንመካከር፣ ከዛም ደግሞ ብንመክት የሚመጣውን ምክንያቱም እኔ ሁልጊዜ ችግርን ብቻ ማውራት በቂ አይደለም ስለምል መፍትሄውንም ጎን ለጎን ለመወያየት ሞረሽ፣ ሌሎችም ደግሞ አማራ ሬዲዮ ድምፅ ካየሁት ነው ማስታወቂያው ላይ እና ሌሎችም በግል ያገኙኝ በዚህ አጋጣሚ ብንወያይ የሚል ሀሳብ ስላቀረቡ እኔ ደግሞ ደስተኛ ነኝ በማንኛቸውም ጊዜ የሀገርን ጉዳይ በተመለከተ በሚዘጋጁ ዝግጅቶች ላይ ለመሳተፍ እድሉን ስላገኘው ደስተኛ ነኝ እና የሚቀጥለው እሁድ ላይ ማህበረሰቡን እንደ ጥሪ እንዳደረጉና እንድንወያይ እኔ ደግሞ አሁን ኢትዮጵያ ያለችበት ወቅታዊ ሁኔታ ልዩ ሁኔታ ላይ ስለምትገኝ ሁልጊዜም እንደ አንድ ፊደል እንደቆጠረ ሰው አስቀድሞ ወደፊት የሚመጣውን ነገር ለማመላከት የተድበሰበሱና ውዥንብር ያለባቸውን ነገሮች ደግሞ ጥራት እንዲያገኝ ብዙ ጊዜ በድርጅት ውስጥ ስለሌለሁ በማንኛቸውም ድርጅት እንደ ልቤ ያንን ሀሳብ ለወገን ለማካፈል ድርጅቶችም ካሉ ሀሳቡን ወስደው የፈለጉትን ይኖ ሊያደርጉበት ይችላሉ። ግን ብዙ ውዥንብሮች አሉ የሚያደናብሩ ሂደቶች ላይ ስላለ የኢትዮጵያ ሕዝብ ትግል የደረሰበት የራሱን እድል ራሱ የሚወስንበት ደረጃ ደርሷል። ግን ያ ደግሞ ሊደናቀፍ የሚችልበት ሁኔታ ስላለ እንዳይቀለበስ በግልጽ ጥራት መስጠት የእኛ ተግባር ነው፣ ማመላከት የእኛ ተግባር ነው እና ያንን ያለ ፍራቻ የዚህ ወገን የዛ ወገን ሳልል ለኢትዮጵያውያን የአማራውንም ጉዳይ ሆነ ሌሎችንም ጉዳይ የተያያዙ ናቸው ብዬ ስለማምን ነው። የአማራውም ጉዳት ከኢትዮጵያ ጉዳት ጋር የተለየ አይደለም። ያን ለማሳየት ውይይት እናደርጋለን ተብሎ ግብዣ አድርገውልኛል ደስተኛ ነኝ እኔ ለማካፈል። ደጋግመው የጠቀሱት ነገር አለ የአማራውን ጉዳይ በማለት እርስዎ ደግሞ በተደጋጋሚም እንደሚገልጹት ከማንኛውም የፖለቲካ ድርጅት ጋር ራሶትን እንደማያገናኙና የማንኛውም ፖለቲካ ድርጅት እንደማይወክሎት ነው እየተናገሩ ያሉት። ከዚሁ ጎን ለጎን ግን በተለይ ደግሞ አሁን ኢትዮጵያ ውስጥ ያለው የዘር ፖለቲካ ኢትዮጵያ አሁን ላለችበት ደረጃ አድርሷታል። ብዙ ሰዎች ትልቅ ጥያቄ ምልክት የሚያስቀምጡበት ነገር ነው። የዘር ፖለቲካ እንደ ኢትዮጵያ ላለ መድብ ለባህል ህብረተሰብ ላለበት አገር የሚሆን አይደለም። ዘርን እየጠቀሱ የሚቋቋሙ ድርጅቶች ከጥቅማቸው ይበልጥ ጉዳታቸው ያይላል የሚል ነገር አለ። እርስ እንግዲህ በትግል ህይወት ውስጥ ከሰባቱ ጊዜ ጀምሮ እስካሁንም ድረስ በተለያየ ሁኔታ ያሉ ሰውኖትና እርስም አሁን በተለይ ደግሞ አንድን ዘር እየጠቀሱ የአማራው ማለቱ እንደ ችግር አይቆጥሮትም ወይ? ኢትዮጵያ ሁኔታ እዚህ ደረጃ ላይ እንዴት ደረሰ የሚለው ነገር አያሳስቦትም? ኢትዮጵያ የሚለው ትልቁ ማዕቀፍ ቀርቶ በዘር መታገል የሚለው ነገር እንዴት ያውታል? ይሄ ነው ጥራት ወይም ክላሪቲ የሚባለው ነገር የሚያስፈልገው። ሁሉ ነገር ምን ይላል? የኛ ሀገር ሰው ዱባና ቅል እየቅል ይላል። ነገሮችን ዝም ብሎ አድበስብሶ መሄድ ሳይሆን እኔ በዘር በጎሳ በምናምን አላምንም። ዘር አንድ ነው፣ የሰው ልጅ ዘር አንድ ነው። ያ ዘር ግን በተለያየ ቋንቋ በተለያየ አኗኗር ይኖራል። የአማራ ማህበረሰብ የወያኔ የመጀመሪያው እቅዳቸው የመጡበት አላማ፣ ማኒፌስቷቸው ላይ የጻፉት ኢትዮጵያን እነሱ ነጻ ለመሆን ወይም ነጻ በሚሉት ኮንሰፕታቸው ጽንሰ ሀሳባቸው ኢትዮጵያን እንደገር እንደማይመለከቱ የምትጎዳቸው እና የተጫነቻቸው አገር አድርገው የሚመለከቱ ይህንን ደግሞ ለማስወገድ የመጀመሪያው ማጥቃት የሚፈልጉት የአማራው ማህበረሰብ እንደሆነ በፕሮግራማቸው ላይ አስቀምጠዋል። በተግባርም እያደረጉ ነው። በኢኮኖሚም፣ በህልውናው፣ በስነ ልቦናው፣ በፖፕሌሽን እነዚህ ነገሮች እየተፈጸሙ ነው። ይሄ ጥያቄ አማራ ለሆነ ህዝብ ብቻ ሳይሆን ማንኛውም ኢትዮጵያዊ ማንኛውም የኢትዮጵያ ፖለቲካ ድርጅትና ፖለቲካ መሪ ነኝ የሚል ጎሳ አይደለም። አማራው አማራው ማንነቱን ከኢትዮጵያዊነት ጋር እያይዞ የሚመለከት የህብረተሰብ ክፍል ነው። ያን ህብረተሰብ ሊጠቃ ሲፈልግ፣ በሚጠቃበት ጊዜ የማንኛውም ኢትዮጵያዊ የፖለቲካ መሪ ይህን ሰፊ ማህበረሰብ መጠቃት የለበትም። ይሄ የእኛ ተግባር ነው መከላከል ከዚህ ጥቃት መታደግ አስፈላጊ ነው ብሎ እንደ ፖለቲካ አጀንዳው ይዞት ሊነሳ የሚገባ ነው። የሰውን ልጆች አንዱ አእምሮውን የምትሰልቢው ውሸት በመመገብ ነው። ውሸቱ ደግሞ እውነት እየመሰለ ይሄዳል። ይሄ ጠላትህ ነው ተብሎ ወያኔ ባቀደላቸው መንገድ እያንዳንዱ የኢትዮጵያ ማህበረሰብ አሁን እስኪገባው ድረስ ራሱ አማራው እንኳ የሚያምንበት ነገር አይደለም። በአማራነት እንደ ጎሳ መደራጀት እሱነቱን አይገልጽምና ሆኖም ግን ጥቃት እየደረሰበት በሁሉም የውሸት ትምህርት የውሸት ፕሮፓጋንዳ፣ አማራ ነው የጨቆነህ፣ አማራ ነው የበዘበዘህ፣ አማራ ማለት እንደዚህ ነው እየተባለ ለረዥም ጊዜ ኢትዮጵያን ለማፍረስ የሚመቸው ይህንን ኢትዮጵያዊ ነኝ እያለ ከዳር እስከ ዳር አገር ሲያስጠብቅ የኖረ በወታደርነት አገር አቅኝነት ወሰን እየጠበቀ የኖረውን እንደ መጥፎነት ጠመንጃ ያዥ እያለ ነፍጠኛ እያለ ፕሮፓጋንዳ ተሰርቶበት ተሸማቆ እንዲኖርና አሁን ህልውናውንም የራሱን እንደ ሕዝብ የመኖር በቁጥር የመቀነሻ ዓለም አቀፍ ሴራ ባለው የቁጥር መቀነሻ ተደርጎ ታርጌት ተደርጓል። ይሄ ለማንም ኢትዮጵያዊ ምሁር፣ ለማንም ኢትዮጵያዊ የሁማን ራይትስ ተንቀሳቃሽ፣ ለማንም ኢትዮጵያዊ ፖለቲካ ድርጅት የራሴ ነው ብሎ ሊያነሳው የሚገባ ነበር። የኢትዮጵያ ምሁር የሚገባውን ውሸቱን በእውነት በመተካት ትክክለኛውን በማስተማር ደፍሮ በመናገርና ግልጥልጥ በማድረግ ሊደረግ የሚገባው ነበር እና ባለመደረጉ ማንኛውም ኢትዮጵያዊ አማራው ጎሳዊ አይደለም። የመገንጠል መንፈስ የለውም። እስከዛሬ ድረስ ይፈናቀላል በገዛ ሀገሩ እንደ ኢትዮጵያዊ እንደ ሰው እንዳይኖር እየተደረገ ነው እና ይህን ውዥንብር ማጽዳት ተገቢ ነው በሚል ነው የአማራውን ኮዝ ቅድምም እንደጠቀስኩልሽ፣ ፕሮፌሰር ማስራት ሲጀምሩት ጎሳዊ ለመሆን አይደለም፣ የመገንጠል የወያኔን ቀዳዳም ለመሙላት አይደለም። ክሊር መሆን አለብን። ዱባና ቅል እየቅል ያልኩት ለዚህ ነው እና አማራው በኢትዮጵያዊነቱ የሚያምን ህብረተሰብ ነው። ታርጌት ተደርጓል። ኢላማ ተደርጎ የተጨፈጨፈ ነው። ዝም ብሎ መጨፍጨፍ የለበትም፣ መገደል የለበትም፣ መራብ መሰደድ የለበትም። ማንም ኢትዮጵያዊ አማራ አማራ ነኝ ብሎ አላደገም። የዚህ አይነት ሳይኮሎጂካል ሜካፕ አልነበረውም። ኢትዮጵያዊ ነኝ ብሎ ነው ያደገው። ለዚህም ነው ታርጌት የሆነው። ሶስት ባህሪዎቹን አጉልቼ ለማሳየት ብዙ ጊዜ እሞክራለሁ። አብሮነትን ሀረር ሄዶ ተጋብቶ ይኖራል። ሲዳሞ ሄዶ ተጋብቶ ይኖራል፣ ሰሜን ደቡብ ሳይል ከህዝብ ጋር አብሮ የመኖር አሁንም አንድ ኢትዮጵያ አንድ ሀገር አለች የሚለው ያው ህብረተሰብ ነው እና ይህንን ባህሪውን ያልወደዱለት ኃይሎች ናቸው ለመምታት ሲሆን ማጥፋት ካልሆነ ደግሞ እንደነሱ ጎሳዊ ለማድረግ ነው የሚፈለገው። ስለዚህ በአማራው ላይ የሚደረገው ጥቃት በኢትዮጵያ ላይ የሚደረግ ነው፣ የሁላችን አጀንዳ ሊሆን ይገባል ብዬ ነው የማምነው። የአንድ ዘር ብቻ ተሰብስቦ ኢትዮጵያዊ ነኝ ብሎ መዘመሩ ሌላውንስ የህብረተሰብ ክፍል አያገልም ወይ? ምክንያቱም ኢትዮጵያ የጋራ ናቸው ሁሉም እና እንዴት ነው እንደዚህ አይነት ስጋት አይኖርም ወይ? ማግለል ሳይሆን ማምጣት ነው ያለበት። ሌላውም ጉራጌውም ተነስቶ ትግሬውም ተነስቶ ኦሮሞውም ተነስቶ እኔ ኢትዮጵያዊ ነኝ ማለት አለበት እንጂ የተገላቢጦሽ አማራው ኢትዮጵያዊ ነኝ ስላለ እኛ ይከፋናል፣ እኛን ያገላል ካሉ ትልቅ ችግር አለዛ ማለት ነው። ትግሬውም፣ አማራውም፣ ጉራጌውም፣ ኦሮሞውም፣ ሌላውም የኅብረተሰብ ክፍል በአንድ ላይ ቆሞ ኢትዮጵያዊ ነኝ የሚለው ነው የሚሻለው ወይስ፣ ባንድ ማህበረሰብ፣ ለምሳሌ በአንድ ድርጅት ውስጥ ሆኖ እኔ ኢትዮጵያዊ ነኝ ግን አማራ ነኝ የሚለው ነገር ነው? አማራው በአሁን ሰዓት እየታየ ያለው ነገር ይሄ ነው። ኢትዮጵያዊ ነኝ ግን አማራ ነኝ፣ ወይም ኢትዮጵያዊ ነኝ አማራ ጥቃት ላይ ነው። በይፋ የምንመለከተው በብዙ ሚሊዮኖች የሚቆጠር ዘር ጠፍቷል። በአማራነቱ አማራነቱ ደግሞ ኢትዮጵያዊነትን አጥብቀህ ስለያዝክ ሌሎች ወያኔ ያቀረበላቸውን የፕሮፓጋንዳ መሳሪያ አማራው ሲጨቁንህ ነው የኖረው አማራው የበላይነት ይዞ ነው የኖረው የሚለው የውሸት ፕሮፓጋንዳን እስከ ተወሰነ ድረስ ተቀብለውት ነው የኖሩት። ስለዚህ መደረግ ያለበት አማራው ኢትዮጵያዊነትህን አቁም ሳይሆን የአማራው ጥያቄ የመከላከል የህልውና ጥያቄ ነው። ይሄ ከምንም ነገር ጋራ መምታታት የለበትም። የሌላ ኢትዮጵያዊ ነኝ እንዲሉ ነው እኮ የሚፈለገው። ሌላውም ኦሮሞውም ተነስቶ እኔ ኢትዮጵያዊ ነኝ ቋንቋ ኦሮሞኛ ቢሆን፣ ሲዳሞ ብኖር፣ ወለጋ ብኖርም ኢትዮጵያ ሀገሬ ነች ማለት አለበት። ሌሎች ግን ህዝቡ እንኳ ይሄን አይልም፣ ሰፊው ህዝብ በእነሱ ስም ግን የተደራጁት ሊብሬሽን ፍሮንቶች ነፃ አውጪ ናቸው። ኦኤልኤፍ ኦሮሞ ነፃ አውጪ ድርጅት ነኝ፣ ቲፒኤልኤፍ የትግሬ ነፃ አውጪ ድርጅት ነኝ። ለምን ኢትዮጵያ የምትባል ነገርን አንፈልግም ነው። እነሱ ናቸው መተው ያለባቸውና፣ ችግር ካለን አሁን ስለ ሴቶች ችግር እናወራ ነበር። ኢትዮጵያ ውስጥ ችግር አለ፣ የፖለቲካም የኢኮኖሚም ችግር ይኖራል። ያን ችግር መፍታት ነው እንጂ ያቺን ሀገር ማጥፋት ችግሩን መፍታት አይደለም። ከአንድ አውንስ ፕሪቨንሽን ይላሉ፣ በኛ አውንስ ነው የምንጠቀመው፣ ከአንድ ፓውንድ ህክምና የተሻለ ነው ይላሉ። መከላከል ያለብን እንዳዲስ እንዳዲስ ኢትዮጵያን ወደፊት አፍርሰን እንዳዲስ እንሰራታለን ከማለት ኢትዮጵያ አገር ነች። መንግስት ደግሞ ሌላ ነው። የኢትዮጵያ መንግስት ችግር ካለ የፖለቲካ ስርዓት፣ ሴቶች ስለተጨቆኑ ኢትዮጵያን አናፈርስም። ጭቆናውን ማጥፋት እንችላለን። ማንም ችግር ካለ ያን የፖለቲካ ችግር መፍታት ነው እንጂ አንቺ ሆድሽ ውስጥ አንድ ሕመም ካለ ያን ሕመም ታድኛለሽ እንጂ አንቺን መግደል በእርግጥ በሽታውንም ይዞት ይሄዳል። ልክ እንደዛ ነው ብዬ ነው ምቆጥረው ኔ የሚደረገው ለዚህ ነው። የኢትዮጵያን ምሁራን ሀሰትን በእውነት ለውሰው የሚያቀርቡ ከላይ በሚመስል ነገር የሚያቀርቡትን ፈታቶ ማሳየትና ጥራት መስጠት ያለበት የተማረው ነው ብዬም። ግን ያን ባለማድረጋችን ነው ዛሬ እንዲሁ በደፈናው አማራው ቢደራጅ ባይደራጅ ያም ጥያቄ ውስጥ መግባት የለበትም። ከቤቱ በመቶ ሺህ እየተፈናቀለ ዛሬም ነገም የምናየው ነው። እኔ ብዙ ጊዜ ችግር አናውራ ነው የምለው፣ ግን ከፍተኛ ችግር እየደረሰበት ነው። ያን አትከላከል ማለት አይቻልም። በየቤቱ ማንም መቶ ሲጎትተው ዞር በል ማለት አለበት። ያ ነው ማንነቱ። ጀግና ህዝብ እኮ የሚባለው ለዚህ ነበረ። ራሱን ሆኖ እንዳይገኝ በሚደረገው በፕሮፓጋንዳ በስነ ልቦና ሰለባ አንተ ጥፋተኛ ነህ ተብሎ ተሸማቆ ውጣ ሲባል ይወጣል፣ ሂድ ሲባል ይሄዳል ከሚኖርበት ሀገር እና ይሄ የተለየ መሆኑን ማሳየት አስፈላጊ ነው። የዘር የጎሳ ፖለቲካ ጎሰኞች ናቸው ያመጡት። ኢትዮጵያውያን አይደሉም ያመጡት ቲፒኤልኤፍ ነው ያመጣው። እነሱን ደግሞ አጅበው የሚሄዱ ሀይሎች አሉ። ያ በሙሉ ኢትዮጵያ አንድ ሀገር ነች። እኔ እንደውም ብዙ ጊዜ የምለው ግዛታዊ ሉዓላዊነቷን ቴሪቶሪያል ኢንቴግሪቲ እንደ አገር መኖር እንደ አንድ ህዝብ እንደምትሰሚው ህዝቦች ነው የሚለው። እኛ የተለያየ አገር ህዝቦች አይደለንም። ሰዋሰው ራሱ ትክክል አይደለም። በእውቀት ደረጃ አንድ ህዝብ ነው ያላት። ብሔራዊ ህልውናዋ መጠበቅ አለበት። አንድ ህዝብ ነው። የተለያየ ቋንቋ የታደልን ስለሆንን፣ የሰለጠንን ስለሆንን፣ ጥንታዊ ስለሆንን ብዙ ባህልን፣ ብዙ ቋንቋ አፍርተናል። ለዛን ልንኮራ ይገባል። ሁሉንም ቋንቋችን፣ ሁሉም ባህላችን የጋራ አድርገን ነው መመልከት ያለብን እንጂ ለዛ ቡድን አይደለም። የጉራጌ ባህል ለጉራጌው ብቻ አይደለም። የአማራው ባህል፣ የኦሮሞ ባህል የጋራ ሀብታችን ነው። ያ የጋራ ስናደርገው ምንድን ነው? አንድ ብሔራዊ ህልውናዋ መጠበቅ አለበት። የህዝቧ አንድነት መጠበቅ አለበት። ምክንያቱም በህገ መንግስቱ ኢትዮጵያ የምትባለውን ሀገር አያውቅም። የብሔሮች የብሔረሰቦች እና የህዝቦች ስብስብ ነው ያደረጋት። ያ ራሱን የቻለ አንድ የፖለቲካ ሂደት ነው፣ ሌላው የፖለቲካ ስርዓት መመስረት። አገር አገር ነች። እኔና አንቺ ሌሎች ሰዎች ከመወለዳችን በፊት የነበረች ነች። መንግስታት ግን ሊቀያየሩ ይችላሉ። የመንግስት ስርዓት የፖለቲካ ስርዓት መቀየር ይቻላል። የፖለቲካ ስርዓትን ለመቀየር አገር መፍረስ የለበትም። ይሄ በጣም በብርቱ የማምንበት ነው። እግዚአብሔር ይመስገን፣ ይሄ ደግሞ እየተስፋፋ ይሄንን የማይወዱ የነበሩ ኃይሎች ምናልባ ለማስመሰልም ይሁን ለእውነትም እየተስተጋባ ነው። ስለዚህ የኢትዮጵያ ህልውና ለድርድር የሚቀርብ ወይም ዝም ብሎ በቮት የሚወሰን አይደለም። በቦታ ተወስኖ አላገኘ ነውም ነበረች ግን የፖለቲካ ስርዓትና አስተዳደር ግን ህዝብ መምረጥ፣ መወያየት እንደዚህ ይችላልና፣ ይሄን ያልኩት ምንድነው በጣም ብዙ ውዥምብር ስላለ ነው። ኢትዮጵያ በ27 ዓመት ውስጥ ሶስተኛው የሆኑትን ጠቅላይ ሚኒስትርን አስቀምጣለች። ዶክተር አብይ አህመድ ስራቸውን ከጀመሩ ቆይተዋል። የተለያዩ ስራዎችንም በአሁኑ ሰዓት ማድረግ ላይ ይገኛሉ። ከእርሶ እይታ አንጻር በአሁኑ ሰዓት አገሪቷ በእሳቸው አመራር ወደ የትኛው አቅጣጫ ልትሄድ ትችላለች ብለው ይገምታሉ? ስርአቱ አንድ ስርአት ነው እስካሁን ድረስ እንደማየው ህገ መንግስቱ አንድ ህገ መንግስት ነው። ኢትዮጵያን እንደ ኢትዮጵያዊነት የማያይ ህገ መንግስት ሲገባ አፍርሶት የገባ ህገ መንግስት ነው ያለው። በዘር በጎሳ በክልል ማለት ነው መከለል። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ ተዘዋውረው እንደ አንድ ህዝብ እንዳይኖሩ የሚያደርግ ስርዓት ነው። የሚቃወመውን ማንኛቸውም ይሄ እንግዲህ በአገራዊ ጉዳይ ላይ ነው። በፖለቲካዊ ጉዳይ ደግሞ የኢትዮጵያ ህዝብ በነጻነት በፍትህ በርትዕ እንዲኖር የማይፈቅድለት ነው። በብዙ ሺህ የሚቆጠሩ ወጣቶች አሁንም እስር ቤት ነው ያሉት ያሉት በብዙ ሺህ ሰዎች እየተፈናቀሉ ነው። አሁንም እየተገደሉ ነው በየቦታው የምናየው ነው። ለአማራው ብቻ አይደለም ይሄ ጠንቅ፣ ለሌሎችም እየደረሰ ነው እና የእርስ በርስ ፍጭትና ግጭት እንዲመጣ የሚያደርግ ስርዓት ነው ወያኔ የመሰረተው እና ያ መሰረታዊ ለውጥ አላይም። በ ሀያ ሰባት ዓመት ውስጥ ባሉት ለውጦች ውስጥ አሁን ዶክተር አብይ ወስዷል። ሌላ የምለው ነገር የለም። ምክንያቱም ምናልባትም የእሳቸው በአሁኑ ሰዓት ወደ ስልጣን መምጣት በውዴታ ብቻ የመጣ ሳይሆን ኢትዮጵያ ውስጥ የነበሩት እንቅስቃሴዎች፣ በተለይ ላለፉት ሁለት ሶስት አመታት የነበሩት እንቅስቃሴዎች ገፍተው ያመጡት ለውጥ ነው። በቀላል የመጣም አይደለም እና የእሳቸው መምጣት፣ ሁለተኛ ደግሞ ይዘዋቸው አንግበዋቸው የተነሱት ዓላማዎች ማለት ነው። በተለይ ህብረተሰቡ የተጠማውን ነገር ኢትዮጵያዊ የሚለውን ነገር ይዘው መቅረባቸው፣ ይሄ ስለ ኢትዮጵያ የሚያመላክተው ብሩህ ተስፋ አለ ወይ ብለው ይገምታሉ? ቃላትና ስራ የተለያየ ነው። ስራውን እንግዲህ ስራቸውን ወደፊት የምንገመገመው ነገር ይኖራል። ከውጤታቸው ማለት ነው። ግን መነሻው ቀደም ሲል እርሱም እንደተናገሩት ቀና አስተሳሰብ ነው እና በተለይ አብዛኛው ኢትዮጵያዊ ሊሰማው የሚፈልገውን ነገሮች እየተናገሩ ያሉ መሪ ናቸው በአሁን ሰዓት። እና እነዚህን ሁሉ ግምት ውስጥ በማስገባት የኢትዮጵያ መጻይ እድል ምን ሊሆን ይችላል ብለው ይገምታሉ? በእርሳቸው ዘመን ማስመሰል እኔ ሲሙሌሽን ፖለቲክስ እለዋለሁኝ ማስመሰል አንድ ነገር መሆን ሌላ ነገር ሀሳብ የሁሉ ነገር ወሳኝ ነው። ሀሳብ ስትጀምሪ ሀሳብ ይጀምራል። ሀሳብ በቃላት ይታጀባል። ቃላት ወደ ተግባር ይተረጎማሉ። ተግባር የኑሮ ሁኔታ ይሆናል። ያ የኑሮሽ ሁኔታ ደግሞ ደስቲኒሽ ይሆናል። ግን ሀሳብና ቃላት አንድ በማይሆኑበት ጊዜ ተግባር አይፈጽምም፣ ተግባራዊ አይሆንም። ሰዎች ብዙ ጊዜ፣ በእርግጥ የኢትዮጵያ ሕዝብ እየታገለ ነው። ወሳኝ ጊዜ ደርሰዋል። ለዚህ ነው እኔ አዲስ ምዕራፍ የምለው እንዳይቀለበስበት እስካሁን በውሸት የተሸፈነው በተለያዩ ፕሮፓጋንዳዎች የተሸፈነውን ኑሮውም እያሳየው ይሄ ስርዓት የወያኔ ስርዓት መወገድ አለበት ብሎ ነው የተነሳው። በኦሮሞም አካባቢ የሚደረገው በአማራውም አካባቢ በየትም ቦታ የተደረገው አንፈልጋችሁም፣ ይሄ ስርዓት ይቀየር፣ እኛ አንድ ሕዝብ ነን፣ አንድ ሀገር ነን። ይህን ትግሉን ይቀጥል ባይነኝ። እኔ እንግዲህ እንደተነጋገር ነው የስነ ልቦና ሰው ነኝ። ከሚነገሩትና ከሚታዩት ጀርባ ያሉትን የማየት ኃላፊነት አለብኝ። ሰዎች ስለተናገሩ ሳይሆን ከዛ በላይ ነው ነገሮች ነገሮችና የኢትዮጵያ ህዝብ ነጻነት የሚወሰነው በኢትዮጵያውያን ነው። አንድ ሁለተኛ ደግሞ በትግል ሂደት ውስጥ ሌላ ሰው እኔ የምፈልገውን አንቺ አድርገሽልኝ አይደለም የሚፈጸመው የትግልሽ ባለቤት ስቶኝ፣ የሀሳብሽ ባለቤት ስቶኝ፣ በትግሉ ውስጥ ደግሞ የውጤቱ ባለቤት ማለት ግብሽ ምንድን ነው? ግብሽ ኢትዮጵያን አንድ ማድረግ ከሆነ የእኔ ደግሞ ኢትዮጵያን መበተን ከሆነ አብረን ብንጓዝ ጥቅም የለውም። ምናልባትም በአሁኑ ሰዓት የሚሰሙት ቃላት ሊታመኑ አይችሉም ማለት ነው። በእርሶ እይታ ኢትዮጵያን አንድ እናደርጋለን የሚል አላማ እንዳላቸው ነው እየገለጹ ያሉት፣ ለተግባሩ ጊዜ ሊፈጅ ይችል ይሆናል። ከዚህ መሰረት በማድረግ ያድርጉ፣ ካደረጉ ያድርጉ። ግን ማዘናጊያስ ሊሆን ስለሚችል ኢትዮጵያውያን ትግላቸውን መቀጠል አለባቸው። የኢትዮጵያ ህገ መንግስት ኢትዮጵያን እንደ አንድ ሀገር አድርጎ የማይቆጥር አርቲክል 39 አርቲክል 5፣ ምን እያልን የምንነጋገርባቸው ነጥቦች አሁንም እንዳሉ ናቸው። ያ አልፈረሰም። ዶክተር አብይ ሆነ ማንም ኢትዮጵያዊ ኢትዮጵያን ከልቡ ሊቀይር ከፈለገ ጥሩ ነው፣ መልካም ነው። ማንም የሚቸግረው የለም። ይሄ የሚደገፍ ነገር ነው። ግን የሚታየው እና የሚደረገው ግን ወደዛ የሚወስድ አይደለም፣ በእኔ በኩል የማየው። ምክንያቱም አሁንም በመቶ ሺህ የሚፈናቀሉ ሰዎች አሉ። አሁንም ይሄ ህገ መንግስት እንደ ጸና ነው። ይሄን ህገ መንግስት ይዘን ጥገናዊ ለውጥ እናደርጋለን የሚሉ ከሆነ ደግሞ በግልጽ ጥገናዊ ነው ብሎ መቆም ነው። ምክንያቱም ሰውን ውዥንብር ያልኩት ለዚህ ነው። ጥገናዊ ለውጦች መለስተኛ ነገሮችን ሊያስተካክሉ ይችላሉ። መቶ ሺህ እስረኛ ኖሮች፣ አስር ሺህ ይፈታልሽ ይሆናል። እንዲህ እንዲህ አይነት ነገሮችን ሊፈጥር ይችላል። ግን ጥገናዊ ከሆነ ጥገናዊ ነው። መሰረታዊ ለውጥ ግን የስርዓት ለውጥ ነው። በአቶ ኃይለ ማርያምን ተክቶ ዶክተር አብይ መምጣት መሰረታዊ ለውጥ አይደለም። ያንን ስርዓት ይዘው ይህንን ስርዓት ይዤ አንዳንድ ነገሮችን አሻሽላለሁ ነው እኔ የሚገባኝ፣ መሰረታዊ ለውጥን አይደለም። ስለዚህ ህገ መንግስቱ በክልል ህዝቦ ሰዎችን ከልሎ ማስቀመጥ አሁንም ድረስ እኔ ፋታ እንዲሰጥ የምፈልገው ለማን ነው? ከመታሰር ከመፈናቀል፣ በብዙ ሺህ ስደተኛ አሁንም ወደ አረብ ሀገር የሚጓዙት እህቶቻችን ከአሽከርና ከገረድነት ከባርነት ሲወጡ እስኪ ፋታ ስጧቸው፣ እስኪ ፋታ ይስጡት ለህዝቡ። መግደልን ያቁሙ፣ እየተገደለ ነው። በየጊዜው ወልዲያ፣ ኮረም፣ ደሴ ምን የሚደረጉትን በየዕለቱ እንሰማለን። ሁሉም በየአካባቢው አልቆመም፣ እስራት አልቆመም። በዚህ አንድ ፈቶ በዚህ ሌላ ይገባል እና ፋታ መሰጠት እስኪ ኢትዮጵያ ህዝብ ትንሽ ፋታ ያግኝ። ዶክተር አብይ ሳይሆን ዶክተር አብይ በስርዓቱ የኖረ ስርዓቱን የሚያውቅ ስርዓቱን የሚደግፍ ነው። ስለዚህ የቃላት ጋጋታ ብቻውን ትርጉም አይኖረውም። እግዚአብሔር ቢረዳውና ኢትዮጵያውያን ሆ ብለው ቢነሱ ለዘብተኛ አይሆንም። ለውጥ የሚያመጣ ኃይል በመጽሐፍ ቅዱስ ወይ ሙቁ ወይ ቀዝቅዙ፣ ለብ ካላችሁ እተፋችኋለሁ ይላል። ስለዚህ የእውነት ለውጥ የሚመጣ ከሆነ በዚህ መንገድ አይደለም። የሚደረጉትን ሁኔታዎች ሁሉ ስንመለከት ለኢትዮጵያ ሕዝብ መሰረታዊ ለውጥ ለሚፈልገው በድህነት በስደት ተከፋፍሎ ለሚኖረው፣ ለሚገደለው፣ ለሚታሰረው ፋታ አልሰጡትም። አንድ ምሳሌ ልናገርና እነ ተመስገን እነ አንዱ አለም እነ እስክንድር ተፈተው ዶክተር አብይ ስልጣን በሚይዝበት ጊዜ ከልጆቹ ጋር ተገናኝቶ ፋታ አልሰጡትም። ትንሽ ያናፍቆት። ይሄ ከፍተኛ የስነ ልቦና ጉዳት የሚያመጣ ነው። ፋታ አልሰጡታቸው መልሰው የኢትዮጵያ ሰንደቅ ዓላማ ቤታችሁ ውስጥ ተገኝተዋል ተብለው እስር ቤት ገቡ። እንደገና ተመልሰው ተፈቱ። ግን ያ አይደለም የሚጠቅመው በዛች ጊዜ የሚፈጥረው በልጆቻቸው በቤተሰባቸው ላይ የሚፈጥረው ትራማ ወደፊት ህይወታቸውንና ትግላቸውን ሊጎዳ የሚችል ነው። ፋታ መሰጠት ያለበት ለኢትዮጵያ ህዝብ ነው። ፋታ መሰጠት ያለበት ሲታገል ለኖረው ኢትዮጵያዊ የትግሉን ውጤት እንዲያይ ነው። የአንድነት ውጤት ቃላት ባዶ ከንቱ ነው የሚሆነው በስራ በእምነት ካልተደገፈ እና በእርግጥ ምንድን ነው ያደረጉት? የኢትዮጵያ ህዝብ የሚወደው ኢትዮጵያዊነት እንደሆነ ገብቷቸዋል። አንድነት እንደሆነ ገብቷቸዋል። እኔ በወያኔ ቦታ ብሆን እሱን ነው የማደርገው። በሉስቲ የሚጥማቸውን መስማት የሚፈልጉትን ልናገር ነው የምለው። ቢኮዝ ስነ ልቦናዊ ስትራቴጂ ከኋላ ይደረጋል። ይህን ማወቅ አለበት ሰው ሰው ግን የኢትዮጵያ ህዝብ ግን ብልህ ነው፣ አዋቂ ነው። በጥያቄዎች በሁሉም አሳይቷል። ይህ ዝም ብሎ በቃላት መሸንገል የማራዘም ራሱን በሌላ ቀሚስ ቀይሮ እንዲመጣ የሚያደርግ ነው። እንዳንዘናጋና ሌላ ሰላሳ ዓመት ሌላ ሀያ ሰባት ዓመት እንዳንጨምር የኢትዮጵያ ህዝብ ለተነሳ ለአንድ ኢትዮጵያ አንድ ሀገር ነን፣ አንድ ህዝብ ነን፣ አንድነታችን መነካት የለበትም። በዛ ውስጥ ደግሞ በችግር በመማቀቅ የዓለም ደሆች ሆነን ቢሊዮነርስ ደግሞ ያፈራች አስር አስራ አምስት የሚሆኑ የቲፒኤልኤፍ ናቸው። ህገ መንግስቱን አፍርሶ ህጋዊ ኢትዮጵያ አንድ ሀገር አንድ ህዝብ ነች፣ በስነ ስርዓት ከዛ በኋላ ምን አይነት መንግስት ምን አይነት አስተዳደር ምን አይነት ፍትህ ምን አይነት ዲሞክራሲ መወያየት እንችላለን። ኢትዮጵያዊነት ኢትዮጵያ አንድ ሀገር ግን ለድርድር ማትቀርብም። የዛ አይነት አካሄድ የሚሄዱ የፖለቲካ ተቃዋሚ ነን የሚሉ ጥንቃቄ ሊያደርጉ ይገባል። እኔ ብዙ አልጠብቅም። አንዳንድ ተስፈኛ ሊያደርጉት ይፈልጋሉ ህዝባችንን ሶ የህዝቡ ትግል እንዳይቀለበስ ጥንቃቄ መደረግ አለበት። በጣም የማመሰግነው ዶክተር አበባ ፈቃደ የአእምሮና የአንጎል እንዲሁም የስነ ልቡና ባለሙያ እዚህ ሜልበርን የስፔስ ስቱዲዮዎች ድረስ በመገኘት ሀሳቦትን ስላካፈሉን እናመሰግናለን። እግዚአብሔር ይስጥልኝ። እንግዲህ ያው እሁድ ደግሞ በሰፊው እንወያያለን እንመካከራለን። አሁን አመሰግናለሁ። እግዚአብሔር ይስጥልኝ።